ትናንት በምስራቅ ጉጂ ጎሮዶላ ወረዳ በተከፈተ ተኩስ አንድ የመከላከያ ኃይል አባል ጨምሮ ሰባት ሰዎች መገደላቸውን ነዋሪዎች ተናግረዋል። የመከላከያ ኃይል አባሉ የተገደለው በአካባቢው በሚንቀሳቀሱ ኃይሎች መሆኑን ገልጸው ሌሎቹ ስድስት ሰዎች የተገደሉት መከላከያ በወሰደው የአጸፋ እርምጃ ነው ብለዋል። ገልሞ ዳዊት ዝርዝሩን ይዟል። ትላንት ከሰዓት በኢትዮጵያ ሰዓት አቆጣጠር ዘጠኝ ተኩል ገደማ ነበር ምስራቅ ጉጂ ጎረዶላ ወረዳ ሙጮ በሚባል ቀበሌ ማህበር ውስጥ በተከፈተ ተኩስ ሰባት ሰዎች መሞታቸው የተነገረው። ከሞቱት ውስጥ ስድስቱ የአካባቢው ነዋሪዎች መሆናቸውን ቡድኖ ጡና የተባሉ የሙጮ ቀበሌ ማህበር ነዋሪ ለአሜሪካ ድምፅ ገልጸው፣ መንሴው የታጠቁ ኃይሎች በአካባቢው ይንቀሳቀሱ በነበሩ የመከላከያ ኃይሎች ላይ ተኩሱ ከፍተው አንድ የመከላከያ ኃይል አባል ከሞተ በኋላ መሆኑን አስረድተዋል። እ የአይንም ማኝ ሲያብራሩ የመከላከያ ኃይሎች ጥቃቱ ከተፈጸመባቸው በኋላ አጸፋውን ሲመልሱ በወቅቱ ከግቢያ ይመለሱ የነበሩ አራት ሰዎችን ይዘው መጀመሪያ ጥቃት የተፈጸመባቸው ቦታ ወስደው እንደገደሏቸው፣ ከዚያም ለመሰጀቱ የሚባሉትን አዛውንት በማሳቸው ውስጥ በቆሎ እያረሙ ባሉበት ቦታ፣ በመጨረሻም ማምድ ከሮሚ የሚባለውን የልጆች አባት ቤቱ እንዳለ ህይወቱን እንዳጠፉ ተናግረዋል። የተገደሉት ሌሎች አራት ሰዎች ቀጴሎ በራቆ ሶንጋ ቶኖጎ መቻዋ አባኩኔና ገንቤላ ቡኖ መሆናቸውን አቶ ቡኖጡኔ ገልጸው እነሱም ከገቢያ ወደ ቤት ይመለሱ የነበሩ ናቸው ብለዋል። ከዚህም በተጨማሪ የመከላከያ አባላት አምስት ቤቶች ማቃጠላቸውን አሁንም በአካባቢው ውጥረት እንደሰፈነ መሆኑን አስረድተዋል። የሟቾቹ አቶ ደምሴ ጄቱና መሐመድ ኮሮሚ ቅርብ ዘመድ የሆነችው ቀብሮ ወንድሟ መሐመድ ሰላማዊ ሰው እንደነበረ ገልጻ በሁኔታው ማዘኗን ለአሜሪካ ድምጽ ተናግራለች። የጎሮዶላ ወረዳ አስተዳደር በትላንቱ የጸጥታ መደፍረስ አንድ የመከላከያ ኃይልን ጨምረው የሰባት ሰዎች ህይወት ማለፉን አረጋግጧል። መነሻው በአካባቢው በኦነግ ስም የሚንቀሳቀሱ ታጣቂዎች በመከላከያ ኃይል ላይ የወሰዱት እርምጃ ነው ሲል የጸጥታ መስሪያ ቤቱ መልሷል። ስለ ተገደሉት ነዋሪዎች ተጠይቀው አሁን ሁኔታው በምርመራ ላይ ነው ሲል ለአሜሪካ ድምጽ መልሰዋል። ነዋሪዎች አሁንም በአካባቢው ውጥረት ሰፍነዋል ይላሉ። የወረዳው አስተዳደር ግን አሳሳቢ ነገር የለም ሲል ያስተባብላል። የአሜሪካ ድምፅ ገልሞዳዊት ነኝ፣ ከናይሮቢ።